የጋቢና ጉዟችን ከአሜሪካ ድምፅ ተጀምሯል። እንደምናመሻችሁ የዛሬ ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። አብራችሁን ቆዩ። ረቂቅ የጸረ ሽብር አዋጁ የቀድሞውን ሕግ የሚያሻሽል ብቻ ሳይሆን ፈጽሞ የሚሽር ነው ሲሉ የአርቃቂው ግብረ ኃይል ሊቀመንበር አስታወቁ። ኃላፊነት ያለባቸውም ሆነ ለመተግበር ስልጣንና ኃላፊነት ያለባቸው ተቋማት በሙሉ እያንዳንዱን የህጉን ድንጋጌ ሲተረጉም ሆነ ሲተገብሩ ኢትዮጵያ በዓለም አቀፍ ደረጃ የተቀበለቻቸውን የሰብአዊ መብት ድንጋጌዎች ግምት ውስጥ በማስገባት በህገ መንግስቱ ላይ ለዜጎች ለተከሰሱ፣ ለተያዙ ሰዎች የተቀመጡ መብቶችን በሙሉ ግምት ውስጥ በማስገባት እንደሆነ መብቶችን መገደብም ያስፈልግ ከሆነ በህገ መንግስቱ ላይ ለእነዚህ መብቶች በተቀመጠው ገደብ ማዕቀፍ ውስጥ ብቻ መሆን እንዳለበት የሚያስገነዝብ ራሱን የቻለ አንቀጽ እንዲኖረው ተደርጓል። የህግ ባለሙያው አቶ አመሀ መኮንን ናቸው። በዘገባ እንመለስበታለን። በሌላ ዜናችን ደግሞ ባለፈው ህዳር የጀመሩትና ሰመኑን ለሶስተኛ ጊዜ የተካሄደው ውይይት አላማ ሀገራዊ በሆኑ ጉዳዮች ላይ መመካከርና በጋራ መግባባት መፍጠር መሆኑን ኢህአዴግና ተቃዋሚ ፓርቲዎች ገልጸዋል። ሲወርድ ሲዋረድ ይሄ የሻጥሮ ፖለቲካ በታሪካችን ላይ ጠባሳ እየጣለ መጥቷል። ከእንደዚህ አይነት ውስብስብ የሆነ የተንኮል ፖለቲካ ለመውጣት በምናደርገው ሂደት ውስጥ ታሪካችን ላይ መጥፎ አሻራ ጥሏል ተብሎ ሊታይ የሚችል ይመስለኛል። በወሎ ዩኒቨርሲቲ የተደረገ ውይይት ነው። ከተዛ ውይይት የተቀነጨበ ነው የሰማችሁት። ሁሉንም በሙሉ ዘገባ እንመለስበታለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማንኝ አብረን ከአድማስ ንሻገር። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱገዘር። የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪ ዝግጅታችንን ነው። ወደ መጀመሪያው ዘገባችን እናልፋለን። ረቂቅ የጸረ ሽብር አዋጁ የቀድሞውን ሕግ የሚያሻሽል ብቻ ሳይሆን ፈጽሞ የሚሽር ነው ሲሉ የአርቃቂው ግብረ ኃይል ሊቀመንበር አስታወቁ። ግብረ ኃይሉ ባዘጋጀው ረቂቅ ላይ የተለያዩ አስተያየቶች ተሰንዝረዋል። ረቂቅ አዋጁ ወደ አቃቤ ሕግ እንደሚመራ አስታውቋል። መለስካቸው አማሃ ዝርዝር አለው። የጸረ ሽብር ሕጉን ለማሻሻል በተቋቋመው ግብረ ኃይል አማካኝነት በተዘጋጀው ረቂቅ አዋጅ ላይ ዛሬ ውይይት ሲካሄድ ውሏል። በግብረ ኃይሉ ስር ረቂቅ አዋጁን ለማዳበር በተካሄዱት ውይይቶችም ይህ ምናልባት የመጨረሻው ሳይሆን እንደማይቀር የግብረ ኃይሉ አስተባባሪ አቶ አምሃ መኮንን ለቪኦኤ ገልጸዋል። እንደ አቶ አምሃ አባባል ከሆነ ረቂቁ ሲሰራ የቀድሞውን ጸረ ሽብር ህግ በማሻሻል እሳቤ አልነበረም። ማሻሻያ ሲባል የቀድሞ ሕግ እንዳለ ሆኖ የተወሰኑ ድንጋጌዎችን ሐሳቦችን መለወጥ ነው ሲሉ ያስረዳሉ። የቀድሞ ሕግ ሙሉ ለሙሉ ተሽሮ ያንን የሚተካ አዲስ የህግ ረቂቅ እንደቀረበም ገልጸዋል። አቶ አማሃ መኮንን ሰፋ ያለ ማብራሪያ ነበር የሰጡት። አዲስ የሚያሰኘው ምንድነው? ይሄን ስላልን ብቻ ሳይሆን አዲስ የሚያሰኘው ምንድ ነው? አንደኛ የነበረው ህግ ሙሉ በሙሉ ትኩረት ያደረገ የነበረው ከመግቢያው ጀምሮ ድንጋጌዎቹ በሙሉ ሽብርተኝነትን በብቃት መከላከል፣ መዋጋት የሚል እሳቤ ይዞ የተነሳ ነው እንጂ በዚህ ሂደት ውስጥ የንጹሐን ዜጎች መብት እንዳይሸራረፍ የተጠርጣሪዎች ላይ ራሱ ጉዳት ከመብት አንጻር ጉዳት እንዳይደርስ ምንም ያለም አልነበረም። ይሄ እንዳይሆንም የሚያግዝ ድንጋጌዎችም አልነበሩትም። ይሄ አሁን የወጣው ህግ ግን ከመነሻው ከመግቢያው ላይ ራሱ አንዱ የዚህ ህግ ዓላማ የዜጎችን ሰብአዊ መብቶች ማክበርና ማስከበር እንደሆነ ተቀምጧል። የጸረ ሽብር ህጉ አርቃቂ ግብረ ኃይል አስተባባሪ ስለ ዜጎች መብት መጠበቅ የህጉ ዋና ትኩረት መሆኑ የሚታየው ከመግቢያውም ባለፈ በዝርዝር ድንጋጌዎችም ጭምር እንደሆነ በምሳሌዎች አስረድተዋል። ይህ ህግ ሲተረጎምም ሆነ ሲተገበር ለመተርጎም ኃላፊነት ያለባቸውም ሆነ ለመተግበር ስልጣንና ኃላፊነት ያለባቸው ተቋማት በሙሉ እያንዳንዱን የህጉን ድንጋጌ ሲተረጉሙም ሆነ ሲተገብሩ ኢትዮጵያ በዓለም አቀፍ ደረጃ የተቀበለቻቸውን የሰብአዊ መብት ድንጋጌዎች ግምት ውስጥ በማስገባት በህገ መንግስቱ ላይ ለዜጎች ለተከሰሱ፣ ለተያዙ ሰዎች የተቀመጡ መብቶችን በሙሉ ግምት ውስጥ በማስገባት እንደሆነ መብቶችን መገደብም ያስፈልግ ከሆነ በህገ መንግስቱ ላይ ለእነዚህ መብቶች በተቀመጠው ገደብ ማዕቀፍ ውስጥ ብቻ መሆን እንዳለበት የሚያስገነዝብ ራሱን የቻለ አንቀጽ እንዲኖረው ተደርጓል። ከዚህ በኋላ የተጠያቂነት ጉዳይ በግልጽ እንዲቀመጥ ተደርጓል። ይሄ ሁሉ ጥበቃም ተደርጎ ይሄን ህግ ሆን ብሎ ወይም በበዛ ቸልተኝነት በመተላለፍ በዜጎች ላይ ጉዳት የሚያደርስ አካል ወዲያውኑ በአስተዳደርም በወንጀልም በፍትሐብሔርም ኃላፊ የሚሆንበት ሁኔታ ተቀምጧል። ዛሬ በረቂቁ ህግ ውይይት ከተገኙ ሰዎች መካከል እውቁ ጦማሪና የፖለቲካ ተንታኝ እንዲሁም የቀድሞ የዩኒቨርሲቲ መምህር አቶ ስዩም ተሾመ ነበሩ። እሳቸውም ይህ ረቂቅ በብዙ መልኩ አዲስና የሚመሰገን መሆኑን ለቪኦኤ ተናግረዋል። ይሁንና በዚህ ረቂቅ ውስጥ ከተካተቱት አንዱ ንዑስ አንቀጽ ከዚህ ህግ መሰረዝ እንዳለበት አጥብቀው ይከራከራሉ። ንዑስ አንቀጹ በጄኔቫ ኮንቬንሽንና ፕሮቶኮሎች መሠረት በመደበኛ ወይንም መደበኛ ባልሆነ መልኩ ከመንግሥት ጋር ጦርነት ማካሄድ የሽብር ድርጊት ሆኖ አይቆጠርም ይላል። ይህ ንዑስ አንቀጽ በአዲሱ የጸረ ሽብር ህግ መካተት የለበትም ሲሉ አቶ ስዩም የሚያቀርቡት ክርክር አላቸው። ይሄ የጄኔቫን ኮንቬንሽን በጸረ ሽብር ውስጥ ማስገባት የተጀመረው በዋናነት በአሜሪካኖች ነው። አሜሪካኖች የግሎባል ዋር ኦን ቴሮሪዝም የሚለው ያወጁ ጊዜ ምንድን ያደረጉት ይህችን የጄኔቫን ኮንቬንሽን ከእንትናቸው ውስጥ ነው ያወጡት። ከነሱ የወንጀል ውግ ውስጥ በሽብርን የጸረ ሽብርን ለመታገል ብሎ ያረቀቁት አዋጅ አለ፣ በጆርጅ ቡሽ መሪነት የጸደቀና ተግባራዊ የተደረጋለ። ያን ያደርጉት ምንድን ነው? እሱ ከተለያዩ ዓለም ክፍል የያዟቸውን የሽብር ተጠርጣሪዎች ጦርነቱ ግሎባል ዋር ኦን ቴረር ነው ጦርነት፣ ዓለም አቀፍ ጦርነት ነው ሰዎች። ሆኖም ግን በዛ ውስጥ ምርኮኞቹ በሽብሮኛ ተጠርጥረው የተያዙ ሰዎች በዓለም አቀፉ የጦር ወንጀለኞች ህግጋት ወይም በጀኔቫ ኮንቬንሽን መሰረት እንዲዳኙ አልተፈለገም። ከተዳኙ መብታቸው ይከበራል፣ ቶርቸር አይፈጸምባቸው፣ የስቃይ ምርመራ አይፈጸምባቸው። እሺ ደግሞ የጦር ወንጀለኞች ካልሆኑ በአሜሪካ መደበኛ ህግ ሄደው ይዳኙ እንዳይባል ደግሞ አሜሪካ ውስጥ ሄደው አልታሰሩም። የታሰሩት ጓንታናሞ ነው። ስለዚህ በአሜሪካ ህግ አይዳኙ። አንድ ሁለተኛ ደግሞ ባለም አቀፉም የዚህ በጦር ወንጀለኞች ህግ ጋር አይዳኙ፣ በጀኔቫው ኮንቬንሽን አይዳኙ። መሀል ላይ ይቀራሉ። መሀል ላይ ሲቀሩ ነው ይህን አጋጣሚ ምስጠቅም አሜሪካኖች በሽብር ወንጀል በጠረጠሯቸው ሰዎች ላይ አሰቃቂ ግፍና በደል የፈጸሙት። ይህን አጣብቂኝ ነው እና የጄኔቫ ኮንቬንሽን ጸረ ሽብር ህግ ውስጥ እንዳይገባ የተደረገበት መሰረታዊ ምክንያት ይሄ ነው። አላማውም ይሄ ነው። ከተጠያቂ ከአለም አቀፉም ህግ ከሀገሪቱም ህግ ተጠያቂነትን ለማስቀረት ታስቦ የተደረገ ተግባር ነው። ይህን ተግባር እንደ ጥሩ ተሞክሮ እኛ ህግ ውስጥ ማስገባት የለብንም በጭራሽ። አቶ መስዑድ ገበየሁ የኢትዮጵያ የመብት ድርጅቶች ኅብረት ዳይሬክተር ደግሞ በረቂቅ ህጉ ያላቸውን አስተያየት ለቪኦኤ በሰፊው አካፍለዋል። በተለይ ግን ከረቂቅ አዋጁ የወደዱት ክፍል አለ ጉዳት የደረሰባቸውን ንጹሐን ተጠርጣሪዎች የሚክስ ነው የሚቋቋም ፈንድ አለ። ይሄ ፈንድ በተለያየ መልኩ በሽብር ጥቃት የደረሰባቸው የሽብር ሰለባ የሆኑ እንዲሁም አላግባብ የሽብር ክስ ተመስርቶባቸው ጥፋተኛ ለሆኑ ተመስርቶባቸው ወይ ደግሞ በሽብር ምክንያት ተከሰው አላግባብ መብታቸው ሲጉላሉና ሲጣስ የነበሩ ግለሰቦች የሚካስበትን እስከ ሃምሳ ሺህ ብር የሞራል ካሳ በፍትሐ ብሔር ህጋችን ላይ ያለው ከፍተኛው የሞራል የህሊና ጉዳት ካሳ አንድ ሺህ ብር ነው። ይሄ ግን በልዩ ሁኔታ እስከ 50 ሺህ ብር ድረስ የሚመለከተው ጥፋት የፈጸመ አካል እንደሚጠየቅ ያስቀመጠው ነገር፣ በፍትሐ ብሔር ደግሞ እንደዚሁ ክሱን ማቅረብ ማስረጃዎችን አቅርቦ እንደ ማንኛውም የፍትሐ ብሔር ክርክር የሚያገኝበት ነገር አለና ይሄ ምንድነው የመንግስትንም ጥቅም የዜጎችንም ጥቅም ለማጣጣም ነው። በሽብር ተከሰ ሶስት ዓመት ስትመላለስ ኖረህ መጨረሻ ላይ ነጻ ነህ ብትባል እንዲህ አይነት ተጠያቂነት ይሄ ኢምፒዩኒቲ የሚባለውን ተጠያ የመንግስት የደህንነት ሰዎች እንዳይሰራ በማናለኝብንነ ሳይሆን ይህ የሚያደርጓት እያንዳንዷ እንቅስቃሴ ተጠያቂነት እንደምታመጣ የተቀመጠበት ነው። በአጠቃላይ ጥሩ ነው። ይህ ረቂቅ ህግ የሀገሪቱን የህግ አወጣት ደንብና ስርዓት ተከትሎ በተወካዮች ምክር ቤት የመጨረሻ ይዘቱን አካቶ እንደሚጸድቅ ይጠበቃል። አቶ አማ መኮንን እንዳሉት ግን ጥሩ ህግ ማውጣት የመጨረሻው ስራ አይደለም። የህጉን ተፈጻሚነት በሚያረጋግጡት ተቋማት ውስጥም ተመሳሳይ ለውጥ ይኖር ዘንድ ይገባል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ባለፈው ህዳር የጀመሩትና ሰሞኑን ለሶስተኛ ጊዜ የተካሄደው ውይይት አላማ ሀገራዊ በሆኑ ጉዳዮች ላይ በመመካከርና የጋራ መግባባት መፍጠር መሆኑን ኢህአዴግና ተቃዋሚ ፓርቲዎች ገልጸዋል። የምርጫው ጊዜ ሲቃረብ ደግሞ ውይይቱ ወደ ክርክር ሊቀየር እንደሚችል ነው የጠቆሙት። የቀረቡ ያሉት ጽሁፎችም በየትኛውም የፖለቲካ ፓርቲ አቋምን የማያንጸባርቁና ለሀገር በሚጠቅሙ ጉዳዮች ላይ ያተኮሩ መሆናቸውንም አስታውቀዋል። በሳምንቱ መጨረሻ በአፍሪካ ኢኮኖሚ ኮሚሽን አዳራሽ የተካሄደውን ውይይት የተተከታተለው እስክንድር ፍሬው ተከታዩን ሰፋ ያለ ዘገባ አድርሶናል። ጠቅላይ ሚኒስትር አብይ አህመድ ህዳር 18 የጀመሩት በጽህፈት ቤታቸውም የመሩት የፖለቲካ ፓርቲዎች ውይይት ነው ባለፈው ሳምንት መጨረሻ የተካሄደው ሶስተኛ ዙር ላይም የደረሰው። ያኔ በጠቅላይ ሚኒስትሩ አነሳሽነትና ጥሪ የተጀመረ ውይይት ለሁለተኛ ብሎም ለሶስተኛ ጊዜ የቀጥለውም ተቃዋሚዎቹም በተራቸው ተነሳሽነቱን በመውሰዳቸው ነው። እናም ባለፈው ሳምንት መጨረሻ ቅዳሜ በአፍሪካ ኢኮኖሚ ኮሚሽን አዳራሽ የተካሄደው ውይይት ተነሳሽነቱን በወሰዱ ተቃዋሚዎችና በጠቅላይ ሚኒስትር ጽህፈት ቤት በጋራ የተዘጋጀ ነበር። ገዥውን ፓርቲ ኢህአዴግን ጨምሮ በአገሪቱ የሚንቀሳቀሱ የፖለቲካ ፓርቲዎች፣ ምሁራንና የተለያዩ የህብረተሰብ ክፍሎች ተወካዮች በውይይቱ ተሳትፈዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የመንግስትና የኢህአዴግ ባለስልጣናት እንደዚሁም የተቃዋሚ መሪዎች በየተራ ያቀረቧቸው ጽሁፎችም ናቸው በሶስቱም ዙር መድረኮች የውይይት መነሻ የሆኑት። የመድረኩ ዓላማም በአገሪቱ እየተካሄደ ያለውን ለውጥ ጨምሮ በኢትዮጵያ አጠቃላይ ጉዳዮች ላይ ከጋራ መግባባት ላይ መድረስ መሆኑ ተጠቁሟል። ሰሞኑን በተካሄደው መድረክ ላይ የከፍተኛ ትምህርት ተቋማት ተማሪዎች በኢትዮጵያ ፖለቲካ ውስጥ የነበራቸውን ሚና በተመለከተ ጽሁፍ ያቀረቡት የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህንኑ ነው የሚያብራሩት። አንደኛ የፖለቲካ ፓርቲዎች ሁሉም የጋራ ግንዛቤ የሚጨብጡበት መሰረታዊ ግንዛቤ፣ ጋራ ግንዛቤ ኑሮን የምንለያየውም የምንቀራረበው ፖለቲካ ፓርቲዎችም እንድንታወቅ ነው። በጉዳዮች ሲሆ ለምሳሌ በኢትዮጵያ ህዝቦች እንቅስቃሴ ውስጥ ለለውጥ ዩኒቨርሲቲ ተማሪዎች ትግል አድርገዋል፣ በሚለው ላይ አንዳንዱ ጥፋት ነው እንጂ ያመጡት የተረጋጋች ኢትዮጵያን በአፄ ኃይለ ሥላሴ ዘመን ይመራ የነበረው ከዚያም ብዙ ዓመታት ግማሹ ሺ ግማሹ መቶ ምናምን የሚለው አይነት ዙሪያ ማለት ነው። አሁን ያንን አካባቢ ነው እኔ የዳሰስኩት። እርስዎ በጥናታ የጽፎት የኢትዮጵያ ተማሪ እንቅስቃሴ ከፍተኛ ትምህርት ተማሪ እንቅስቃሴ በኢትዮጵያ ለለውጥ ፈርቀዳጅ ነው ብዙ ትግል ያደረገ መስዋዕትነት የተከፈለ ሳይፈራ የታገለ እና ሀገሪቷ ውስጥ ስር ነቀል ለውጥ እስከ 66ቱ አብዮት ድረስ ያደረሰ የምለውን አሁን እዛ ላይ አንድ ግንዛቤ እንዲኖረን መረጃ በመስጠት ማቅረብ ማለት ነው። የጋራ ግንዛቤ እንዲኖረን፣ ሌላውም ባለፈ ሳምንት ስለ ፌዴራሊዝም ምንድነው፣ ፌዴራሊዝም ስንል ስንት አይነት ፌዴራሊዝም አደረጃጀቶች አሉ፣ ምንድነው የምለው ሌላ፣ ዛሬ እንደታየው በዚህ በሚዲያ አካባቢ ሶሻል ሚዲያ ሌላ ሌላው፣ ምን አይነት ግንዛቤ እና አተያይ ሊኖረን ነው የሚገባው የምለውን ማንኛችንም፣ አሁን ይህንን ጥናታዊ ጽሁፍ እንድናቀርብ ተልእኮ የተሰጠን የድርጅታችንን መስመር አይደለም የምናራምደው። ሳሳቡ ምንድን ነው የምለው፣ ሁሉም እንዲያየው መቼም ይታወቃል፣ አስር ሃያ መጽሐፍ በአንድ ርዕስ ላይ ከማንበብ የዚህ አይነት ጉባኤዎች ላይ በጣም የተጠናከሩ የተሰባሰቡ ሀሳቦች ሲቀርቡ ትምህርት ሰጥኝነቱ የሰፋ ነው። በቀዳሚው መድረክ ላይ የኢትዮጵያ ጠቅላይ ሚኒስትርና የኢህአዴግ ሊቀመንበር ዶክተር አብይ አህመድ አልተገኙም። በዚያ መድረክ መንግስትና ገዢው ፓርቲ የተወከሉት በኢህአዴግና በጠቅላይ ሚኒስትር ጽህፈት ቤት ከፍተኛ ባለስልጣን በሆኑት በአቶ ብናልፍ አንዱዓለም ነው። አቶ ብናልፍ አንዱዓለም በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ማስተባበሪያ ማዕከል ኃላፊ ሚኒስትር እንደዚሁም የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ ናቸው። ሀገረ መንግስትና ብሔረ መንግስት በሚል ርዕስ ጥናታዊ ጽሑፍ ያቀረቡት አቶ ብናልፍ የኢህአዴግና የተቃዋሚዎች ጋራ መድረክ የተለያዩ ምዕራፎች እንደሚኖሩት በተለይ ለአሜሪካ ድምፅ አብራርተዋል። ይሄ ውይይት አጠቃላይ የፓርቲዎች የጋራ ውይይትና ተቀራርቦ መስራት በሁለት ምዕራፍ ተከፍሎ እንዲታይ ነው የሚታሰበው። የመጀመሪያው ምዕራፍ አጠቃላይ የጋራ በሆኑ ጉዳዮች ላይ የመመካከርና የመወያየት የጋራ ግንዛቤ የመያዝ እና የጋራ ሳይመቶች የመውሰድ ነው። ይሄ አሁን ያለንበት ምዕራፍ በዚህ ደረጃ የሚታይ ነው ማለት ነው። አሁን የፓርቲዎች የአቋም ልዩነት ላይ በተለያዩ ጉዳዮች ላይ እያንዳንዱ ፓርቲ ምን አቋም አለው ምናምን የሚል አይደለም። በአጠቃላይ ስለ ሀገር አሁን ስለጀመር ነው ለውጥ፣ የዲሞክራሲ ስፔሱን ክስ ስለማስፋት የዚህችን ሀገር መጻኢ ድል በተሻለው መንገድ ለመምራት እያንዳንዱ ምን ይጠበቅበታል፣ በዚህ ላይ እንዴት መግባባት እንፍጠር በሚለው ጉዳይ ላይ እየተወያየን ያለንበት ምዕራፍ ነው ይሄኛው ማለት ነው። ቀጥሎ የሚመጣው ምዕራፍ በእያንዳንዱ ጉዳይ ላይ ፓርቲዎች አቋማቸውን የሚያንጸባርቁበት የጋራ መድረክ ደግሞ ይመጣል። ይሄ ፕሮባብሊ ወደ ምርጫው እየተቃረብን ስንሄድ ክርክሮች ይኖራሉ። ለምሳሌ አንድ ረሰ ጉዳይ ይመረጥና አጀንዳዎች ይመረጣሉ። በዛ አጀንዳ ላይ እያንዳንዱ ፓርቲ ምን እይታ አለው ለህዝብ አቋሙን ግልጽ የሚያደርግበት ለህዝቡ እንደ ምርጫ ክርክር የሚቆጠር ነገር ማለት ነው። አዎ እንደ ምርጫ ክርክር የሚቆጠር ነገር ቀጥሎ የሚመጣ ይሆናል ማለት ነው። ወደዛኛው ምራፍ ገና አልገባንም። አሁን ቅድም በጠቀስኩት ምራፍ ላይ ነው ያለ ነው። ይሄ በጣም በጣም በጣም አስፈላጊ ነው ለአገሪቱ አጠቃላይ ሁኔታ፣ ምክንያቱም አንድ የሚያደርጉን ነገሮች ስለሆነ የሚበዙት። አንድ በሚያደርጉን ጉዳዮች ላይ ተነጋግረን ይሄን ሀገር ሰጣ ገባውን እንደ ጠላትነት መተያየቱን ምናምን ትተን ወደ አንድነት መጥተን በጋራ እንስራ በዚህ አገር ጉዳይ ላይ የጋራ የሚያደርጉን ነገሮች ብዙ ስላሉ በዚህ ላይ እንቀጥል የሚል መንፈስ ይዞ እየተካሄደ ያለ ውይይት ነው። ስለዚህ በሂደት ወደ ምርጫው የሚንደረደር ነው። ለምርጫው መደላደሎችን የማመቻቸት ነው አላማው ማለት ይቻላል። እንደዛ ማለት ነው። እንግዲህ የተለያዩ ጽሁፎችን በግል ነው እያቀረባቸው ያላችሁ እርስዎም በግል ነው ፓርቲን ወክለው አይደለም ብለዋል ሲያቀርቡ። ፕሮፌሰር በየነም እንደዛ ነው ያሉት። ዶክተር አብይም ባለፈው ሲያቀርቡ በግላቸው እንደሆነ ተናግረዋል። ለምንድን ነው በግል በግል የሚሆነው ጥናታዊ ጽሁፎቹ ሲቀርቡ? አላማው ምንድን ነው? በግል የሆነበት ምክንያት ርዕሰ ጉዳዮች ይመረጣሉ። በነዚህ ርዕሰ ጉዳዮች ላይ ጥናታዊ ጽሁፎች እንዲቀርቡ ነው የሚፈለገው ማለት የጋራ የሚያደርጉ እንደተባለው እያንዳንዱ ሰው የሚያቀርበው የፓርቲውን አቋም አይደለም። በዛ ጉዳይ ላይ ምን እሳቤዎች አሉ፣ ምን አይነት መግባባት መፍጠር ይኖርብናል የሚለውን ነገር ግለሰቦች የጥናታዊ ጽሁፍ እያቀረቡ በዛ ላይ ውይይት የማድረግ ጉዳይ ነው የሚሆነው ማለት ነው። ይሄ እንግዲህ የፓርቲ አባል የሆኑ አካላትም ያው እኛንም ጨምሮ እየተጋበዝን እያቀረብን ነው ከፓርቲ አባላት ውጭ ያሉ ሌሎች ምሁራን ፍላጎቱም እውቀቱም ያላቸው ሰዎች እየተጋበዙ የሚያቀርቡበት አይነት ባህሪ ነው ያለው ማለት ነው እንጂ እያንዳንዱ ፓርቲ የየራሱን አቋም የሚያቀርቡበት ስላልሆነ በርዕሰ ጉዳዩ ላይ ጥናታዊ የሆኑ ሚዛናዊ የሆኑ የማንኛውንም ፖለቲካ አቋም ሳይሆን ለሀገር የሚጠቅሙ ጉዳዮችን መሰረት ያደረጉ ውይቶች እንዲደረጉ ስለሆነ በዚህኛው ምዕራፍ የሚፈለገው ከዛ አንጻር ነው። በእያንዳንዱ ግል የሚሄደው ማለት ነው። ኋላ እንዳልኩት የፓርቲዎች ክርክርና ውይት በሚጀመርበት ጊዜ ግን ሁሉም ሰው የግሉን ሳይሆን የፓርቲውን አቋም እየያዘ እየመጣ ነው ክርክር የሚደረገው ማለት ነው። ለውጡን በተመለከተ አሁን በሀገሪቱ ውስጥ ያለውን ሁኔታ በተመለከተ የጋራ ግንዛቤ ለመያዝ የሚሉ አገላለጦች ተጠቅመዋል። እስዎ ከተመለከቱት ከታዘቡት ከእስካሁኑ ውይይት አብዛኛዎቹ የፖለቲካ ፓርቲዎች በተመሳሳይ ሀዲድ ላይ ናችሁ። የታውን ሀገሪቱ እየተካሄደ ያለውን ለውጥ ወይም አጠቃላይ ሁኔታ በተመለከተ በተመሳሳይ ገጽ ላይ ናችሁ ማለት ነው። በዚህ ነገር ብዙ የሚቀር ነገር አለ። ከጊዜ ወደ ጊዜ እንዲህ አይነት መድረኮች የሚጠቅሙትም ያን ልዩነት እያጠበቡ የጋራ ስምምነትና የጋራ ሀሳብ እየያዙ መሄድ እየዳበረ እንደሄድ ነው ይሄ ውይይት የሚደረገው እና እስካሁን ባለው ሁኔታ ወደ አንድ እይታና ወደ አንድ ተቃኝ እንትን ውስጥ መጥተናል ብዬ አላስብም። ስቲል የተለያዩ ጉርጉር ሀሳቦች አሉ አሁን ለምሳሌ እኔ ዛሬ ባቀረብኩት ርዕስ ላይ እንደገለጽኩት መንግስት ወይም የመንግስት አስተዳደር በሚያጠፋቸው በሚያጎላቸው ላይ ተነስቶ አገረ መንግስቱን ወይም ደግሞ ኢትዮጵያ የሚባለውን አገር ጥያቄ ምልክት ውስጥ የሚያስገባ ወዳልሆነ ነገር ይገባል ብሎ ሀሳብ የሚያራምድ እንዲህ እንዲህ አይነት ነገሮች የጋራ መግባባት ላይ አለመድረሳችንን የሚያሳዩ ምልክቶች ነው የሚመስሉኝ እና ብዙ የተዘበራረቁ ሀሳቦች አሉ። እንዲህ አይነት መድረኮችም እነዚህን እያጠበቡ እያጠበቡ በአንድ ጊዜ ወደ አንድ ወጥ ወደሆነ የለውጡን ግንዛቤና የለውጡ ቀጣይነትን ከማረጋገጥ አኳያ በአንድ የሚመጣ ነገር አይደለም ስራ ይፈልጋል ውይይት ይፈልጋል ክርክር ይፈልጋል በሀሳቦቹ ላይ ክላሪቲ ይፈልጋል ይህን እየፈጠሩ ለመሄድ ነው እንግዲህ እነዚህ ተከታታይ መድረኮች እየተካሄዱ ያሉትና ወደፊትም ገና ብዙ ስራ የሚጠይቅ ነው የሚመስለኝ እርስዎ የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ ነው ታቶ ብናልፍ ና እርስዎ እስከሚያውቁት ድረስ በኢህአዴግ በኩል ምርጫው በተያያዘለት ጊዜ ነው የሚካሄደው እዛ ላይ ትነጋገራላችሁ ለምሳሌ በቀጣይነት ከፓርቲዎቹ ጋር የት ላይ ነው ያለን ይህን በተመለከተ እኛ እንደ ኢህአዴግ ያለን አቋም እስካሁን በተቀመጠው ጊዜ ሰሌዳ መሰረት ምርጫው ይካሄዳል የሚል ነው። ነገር ግን ፓርቲዎች የተለያየ ነገር እያነሱ ነው። ለምሳሌ አንዳንድ የፖለቲካ ፓርቲዎች ምርጫው መራዘም አለበት የሚል አቋም ያላቸው እንዳሉ ያው በተለያየ መንገድ ይደመጣል። አንዳንዶቹ ደግሞ ምርጫው በተያዘው ጊዜ ነው መፈጸም ያለበት መራዘም የለበት የሚሉ አሉ። እንግዲህ የራሳቸው መነሻ ይኖራቸዋል። የእኛ አቋም ምንድን ነው? እኛ ብቻችን እንዳያደግ አንወስንም። ይሄን ጉዳይ እንደ አንድ የፖለቲካ ፓርቲ ምርጫው መራዘም አለበት ወይስ ባለው ጊዜ መቀጠል አለበት በሚለው ላይ የራሳችንን ሀሳብ ከማራመድና ውይይት ከማድረግ ውጪ ብቻችን ልንወስኑ የምንችል ነገር አይደለም። የፖለቲካ ፓርቲዎች፣ የምርጫ የማስፈጸም ሁኔታዎች፣ የመሳሰሉት ነገሮች ግምት ውስጥ ገብተው የሚወሰኑ ነው የሚሆነው፣ ወደፊት ማለት ነው እና አሁን እንደ ኢህአዴግ በታሰበው ጊዜ ይሄዳል የሚል እምነት አለ ነገር ግን ደግሞ ፓርቲዎች የሚያነሱ ጥያቄ ዝግ መሆን አለበት ብለን አናምኑ። መነጋገር አለብን መዋየት አለብን። ከዛ መጨረሻ ፓርቲዎች ተወያይቶ የሚደርሱበት አቋም ያ ግምት ውስጥ ገብቶ የመጨረሻ የሚደረስበት ነገር ወደፊት ምናየው ይሆናል ማለት ነው። ስለዚህ ለየትኛውም ሁኔታ በሩ ክፍት ነው ነው በሩ ክፍት ነው ነገር አለሚወሰን ኤግዛክትሊ እንደዛ ማለት ነው። እናም በከፍተኛ የለውጥና የሽግግር ጊዜ ላይ ባለችው ሀገር በሂደቱ ላይ የጋራ አቋም መያዝ የውይይት አጀንዳ ሆኖ ቀጥሏል። እየተሳተፉ የሚገኙት የተለያዩ የፖለቲካ ኃይሎችም መሰረታዊ በሆኑ አገራዊ ጉዳዮች ላይ የጋራ አቋም በመያዝ በለውጡም አካሄድ ላይ በመስማማት ነው ወደ ምርጫ ለመግባት እያሰቡ የሚገኙት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ይህ ታሪካዊ የአድዋ ጦርነት ሲነሳ አብረውት የሚነሱ ሶስት ታሪካዊ ስፍራዎች አሉ። የመጀመሪያው የውጫሌ ውል የተፈረመበት ይስማ ንጉስ የተባለው ሲሆን ሀያ አንቀጾችን የያዘው የውጫሌ ውል የተፈረመውበት ቦታ ከዛሬ 130 ዓመት በፊት ነበር። ሁለተኛው የክተት አዋጅ ታውጆ ኢትዮጵያውያን እንደ አንድ ልብ መክረው እንደ አንድ አካል ገስግሰው የተሰባሰቡበት የወረኤሉ ከተማ ነው። ወረኤሉ ዘማቾቿን አስተናግዳ ስንቅ ቋጥራ በሰላም እንደወጣችሁ በድል ተመለሱ ብላ የሸኘችበት ቦታ ነው። ሶስተኛው ታሪካዊ ስፍራ ደግሞ ከግማሽ ቀናት ባነገሰ ውጊያ ኃይል ድባቅ የተመታበት የአደዋ ተራሮች ነው። ይሄ የውጫሌ ውል የተፈረመበትን የይስማ ንጉሥን አካባቢ እንቃኛለን። ቅኝቱን ያጠናቀረው መስፍን አራጌ ነው። ከወሎ በሰንሰለታማው የአምባሰል ተራሮች ጉያ ስር እንደ ሰማይ በተንጣለለ ማራኪ ሜዳ መሃል አንድ ኮረብታለች። ዳግማዊ አጼ ምኒልክ የኢጣሊያው ንጉሥ ቀዳማዊ ኡምቤርቶ እንደራሴ ከሆነ ኮንት ፔትሮ አንቶኒሊ ጋር ለፊርማ ሲቀመጡ ምናልባትም ቦታው የታላቁ የአድዋ ጦርነት ሰበብ የሆነው ውል ፊርማ ያረፈበት ስፍራ ይሆናል ብለው አላሰቡት ይሆናል። የሆነ ሆኖ ከውጫሌ ከተማ አንድ ሰዓት የእግር መንገድ ርቀት ላይ በሚገኘው ስማ ንጉሥ ላይ ለኢጣሊያ መንግሥት የሚጠቅም ለልጅ ልጅ የሚኖር ሰላምና እርቅ ለማድረግ የፍቅርና የንግድ ውል ተዋዋሉ የሚል መግቢያ የሰፈረበት ባለ 20 አንቀጽ ስምምነት በአጼ ሚኒልክና በጣሊያን እንደራሴ መሃል ተፈራረሙ። ሚያዚያ 25 1881 ዓ ም ላይ የተዋዋሉት ውል ግን ከላይ ማራኪ ከውስጥ አዋኪ አንቀጽ የሰፈረበት ነበር። አንቀጽ 17 በግራዝማች ዮሴፍ ንጉሴ ከጣሊያነኛ ወደ አማርኛ የተተረጎመው አንቀጽ የኢትዮጵያ ንጉሰ ነገስት በአውሮፓ ነገስታት ለሚፈልጉት ጉዳይ ሁሉም በኢጣሊያ መንግስት አጋዥነት መላላክ ይቻላቸዋል የሚል ሲሆን፣ ጣሊያነኛው ግን ኢትዮጵያን አሻንጉሊት አድርጎ ሁሉ ነገር በጣሊያን በኩል የሚፈጸም መሆኑን ያውጃል። የታሪክ ምሁራን እንደሚሉት ወቅቱ አውሮፓውያን አፍሪካን ለመቀራመት በአንድ እጃቸው መስቀል በአንድ እጃቸው ጦር ይዘው የሚመጡበት ስለነበር ለሚኒሊክ ፍጡ ሚስጥር አልሆነባቸውም። እናም የማይቀረው ሆነ። አድዋ ከኢትዮጵያ አልፎ ለአፍሪካ ከአፍሪካ አልፎ ለካሪቢያን ሀገራት በነጻነት ተምሳሌትነት ተፈረጀ። እንደ ማርከስ ጋርቪ አይነት የጥቁር መብት ታጋዮች ላነገቡት የፓን አፍሪካኒዝም ንቅናቄ አድዋ መሰረት ጣለ። እዚህ አኩሪ ገድል መነሻ የሆነው የውጫሌ ውል የተፈረመበት ቦታ ይስማ ንጉስ ሰሚ ያገኘ ይመስላል። ዛሬ ከክልሉ በተመደበ ከ25 ሚሊዮን ብር በላይ ስፍራውን የቱሪስት መዳረሻ ለማድረግ የተለያዩ ስራዎች እየተሰሩ መሆኑን ግንባታውን በመፈጸም ላይ ያለው የአማራ ህንፃ ስራዎች ድርጅት የይስማ ንጉስ ፕሮጀክት ጽፈት ቤት ቴክኒካል ማኔጀር ኢንጂነር ዮሐንስ አሰፋ ይገልጻሉ። ፕሮጀክቱ ባለፈው አመት ሁለት ሺህ አስር የካቲት ሀያ ስድስት ስራ ጀምሯል። ፕሮጀክታችን እንግዲህ እየገነባ ያለው ሶስት ብሎኮችን ነው። የሙዚየም ህንጻ የሚባል አንድ ብሎክ አለን የካፍቴሪያ ህንፃ የሚባላለ ሁለተኛ ብሎክ ሶስተኛ ብሎክ ዋና ምግብ ያበርሜ እንጌት የምንለው ነው። ጠቅላላ ሁለታ ሀያ አምስት ሚሊዮን ሰባ መቶ ሰባት አራት ሺ ሰባ መቶ ሀያ ብር አካባቢ ሁለታ ያለው ፕሮጀክት ነው። በአሁኑ ሰዓት ምን ደረጃ ላይ ደርሳችኋል? አሁን የካፍቴሪያ ህንፃ የምንለውን አጠቃላይ ስትራክቸር ስራ እና እነዚህ የግርግዳ ስራዎችን ፕላስተሪንግን ጨምሮ ያለቀበት ሁኔታ ነው ያለው። ይህ ሙዚየም ህንፃ ደግሞ እንዲሁ ስትራክቸር ስራ አልቆ የጣራ ስራ እየሰራ ነው ያለንበት ሁኔታ ነው ያለው። ሜን ጌት አካባቢ ደግሞ ሰብ ስትራክቸር የሚባሉ ስራዎች ነው። እንግዲህ አፈጻጸሙ ጠቅላላ ወደ ፐርሰንት ስንሰራ ስልሳ ሁለት ፐርሰንት አካባቢ ደርሷል ማለት ነው። ፕሮጀክቱ ፕሮጀክቱ የአካባቢውን ህብረተሰብ የዘመናት ጥያቄ የፈታ ዘርፈ ብዙ ፋይዳ የያዘ መሆኑን የደቡብ ወሎ ዞን ባህልና ቱሪዝም መምሪያ ኃላፊ አቶ ስትሎይህ ማንሸቱ ገልጸዋል። ፋይዳው በጣም የጎላ ነው። ምክንያቱም አንደኛ እዛ አካባቢ ያለው ማህበረሰብ ተጠቃሚ ያደርጋል። ምክንያቱም ይህን አካባቢ ካለማ ነው ቱሪስት መምጣቱ አይቀርም። የመጀመሪያው እዛ አካባቢ ያለው ማህበረሰብ ተጠቃሚ ያደርጋል ብለን እናስባለን። በሰዓቱ ሲፈራረምበት የነበሩት ዝንጋዮች አሉ እና በተለይም እነዚህ ሀገር በቀል የሆኑ ዛፎች ፕላስ ደግሞ አካባቢውን እንደዚህ ብናለማው የአምባልሰል ተራራ እዛ አካባቢ ነው። ጊሸን የግማደ መስቀሉ ያለበት አካባቢ እዛ ነው። ጎልቦ ሀይቅ እዛ አካባቢ ነው። ስለዚህ የቱሪዝም መዳረሻ የማድረግ እድላችን በጣም የሰፋ ነው። ከዛ ውጭ ግን በተደጋጋሚ ሲባልም እንደነበረው የጥቁር ስቦች የድሉ እንትን አድዋ ተራሮች አካባቢ ላይ ይሁን እንጂ የተጸነሰው እዚህ አካባቢ ላይ ነው። ስማንጉስ አካባቢ ላይ ነው። ምክንያቱም ኮዙ መነሻው እዚህ አካባቢ ላይ ነው። አንቀጽ 17 የተፈረመበትና ታሪካችንንም በደንብ ከመዘከር ከማስታወስ ማንነታችንን በደንብ አጉልቶ ከማውጣት ረገድ የአካባቢ ላይ ሲለማ ፋይዳው በጣም የጎላ ነው ማለት ነው። የውጫሌ ውል ከተፈረመበት ይስማ ንጉስ በሰሜን በኩል ፍልፈላ ደብረገነት ኪዳነ ምረት የምትባል ቤተክርስቲያን አለች። የቤተክርስቲያኗ ስብከተ ወንጌል ኃላፊና ምክትል አስተዳዳሪ መምህር ቆሞስ አባ ወልደ ምድህን ወልደ ገብርኤል ቤተክርስቲያኗ በታሪካዊ የውጫሌ ውል ስምምነት ወቅት ተሳትፎ እንደነበራት አስታውሰዋል። ታሪኩን የሚዘክር ቋሚ ቅርስ መሰራቱም አገራዊ አንድነትን ለመገንባት ያግዛል ብለዋል። መጀመሪያም ድርድሩ ቦታ ላይ ይቺ ቤተ ክርስቲያን ታቦቷ አፄ ምኒልክ የነበሩት ጨጌው ጨጌ ገብረ ስላሴ ናቸው ታቦቷን ይዘው ሂደው እዚያ ቦታ ላይ ተተክላ ድርድር ነበረ። አብሮ ድርድሩ ላይ ታቦቱን ይዘው ሂደው ነበረ እና ከዚህም አንጻር አሁን ለወደፊት እንዳለው ትውልድ ይህን ታሪክ እያስታወሰ የአባቶቻችንን ጀግንነት የአባቶቻችንን አልበገሬነት የሚያስታውስበት ለአሁኑ ወጣቱ ከዚህ የተነሳ ይሄ አሁን ኢትዮጵያዊነት አሰረፀ የሌለው ወጣት አብዛኛው እየተሰማ ነው። በብሔር በጎሳ የመከፋፈል አለ። ይሄ በብሔር በጎሳ ሳይከፋፈሉ በኢትዮጵያዊነት ስሜት ኢትዮጵያዊ አልበገሬነት ያሳዩበት ትልቅ አሻራ ስለሆነ ከዚህ አንዱ ይሄ ነው አንደኛው ፋይዳ ነው። ይህ ዘንድሮ መቶ ሀያ ሶስተኛውን የአድዋ ድል በዓል ሲከበርም አድዋ የአንድነታችን መሰረት ነው የሚል መሪ ቃል በማንገብ ነው እየተንቀሳቀስን ያለ ነው። ስለዚህ እንዲህ አይነት ታሪኮችን መዘከር እንዲ አይነት ታሪኮችን ማስታወስ አንደኛ ጽናትን እንማርባቸዋለን። ሁለተኛ በአንድነት ነው አሸናፊነትን መወጣት የቻልነው በሰዓቱ ማለት ነው። እንደዚህ ተከፋፍለን ወይም ሌላ እንትን ሆነን አይደለም። ስለዚህ አንድነትን እንማርባቸዋለን። ማህበረሰቡ አካባቢው ይልማልኝ የሚል ጥያቄ ሲያቀርብ ከራሱ የሚጠበቅበትን በማበርከት ጭምር ነበር ፕሮጀክቱ አሁን እንዲሆን የጣረው አራት ሄክታር መሬት ያለ ካሳ በነፃ መስጠቱ ለታሪኩና ለማንነቱ ያለውን ቀናኢነት ያስመሰከረበት እንደሆነ አስተያየት ተናግረዋል። ፕሮጀክቱን ገንብቶ ማጠናቀቅ ግባችን አይደለም የሚሉት የዞኑ ባህልና ቱሪዝም መምሪያ ኃላፊ፣ ይልቁንም ዘላቂነቱን የማረጋገጥ ታሪካዊ ኃላፊነት አለብን ብለዋል። እንግዲህ ህንፃ ማስመረቅ ሳይሆን ሙዚየም ከተገነባ በኋላ የተለያዩ ቅርሶችን በተለይም ከታሪኩ ጋር ተያያዥነት ያላቸውን ቅርሶች አሰባስበን እዛ ላይ አንዱ የጉብኝት አካል እንዲሆኑ ፍላጎታችን ነው። እንደዚሁም ሀውልትም እናስባለን። እዛ አካባቢ ላይ ኦልሬዲ ለሱም ምቹ ሁኔታዎችን እየፈጠር ነው፣ ሀውልት ይገነባል። የግል ባለ ሀብቱም ገብተው እንደዚ ሎጆዎችን፣ ሆቴሎችን እንዳለማ ያው የፕሮሞሽን ስራውን የገጽታ ግንባታ ስራውን እዛ አካባቢ ላይ እየሰራ ነው ማለት ነው። ብዙ ዓመታት የተከበሩ ትልልቅ እንደው የወገባቸው ስፋት እስከ አስራ ስምንት አስራ ዘጠኝ ክንድ የሚሆኑ ዝግባ ቶላ ከዘጠና አንድ ሀገር ቅርዘት ዛት ድርያ በላይ ያለው አባቶቻችን ለብዙ አመታት መቶ ዓመታት ጠብቀው ያስቀመጡት ነው። እንግዲህ ማንም ሳያጠፋው ሁለተኛ እንደገና ደግሞ ይሄ በአድዋ መታሰቢያነቱ ሙዚየሙ ሲሰባሰቡ ቅርሶቹ ሲሰባሰቡ አባቶቻችን የጀግንነት ስራ የሰሩበትና ይሄ የጦር መሳሪያው፣ የተጻጻፉት ደብዳቤዎች፣ ይሄ የጎራዴው በዚህ ጣሊያንን ድል ነስተውበት ይህንን ያደረጉት እያለ ህብረተሰቡ እያስታወሰ መጥናታዊ ጽሑፍ ለሚያዘጋጁ ለሌሎችም ቱሪስቶች ስቦ ይህን በጣም ምርምር የሚያደርጉበት ነው። አንዳ ሁለተኛ ገና ደግሞ ከአስራ አንደኛው ክፍለ ዘመና አስራ አንድ አምሳ አምስት አካባቢ ላይ ጀምሮ ብዙ አብያተ ክርስቲያናቶች እዚህ አካባቢ ላይ ነበሩ። እነዚህ አብያተ ክርስቲያናቶች ከግራይ በኋላ ፈራርሰው አልተመለሱም። ስለዚህ እነዚያም ቦታዎቹ ስላሉ ተጨምረው ከተጠናበት የዚያን ጊዜ የነበራቸው የስልጣኔ ሂደት የስልጣኔ አሻራቸውን የሚያሳይ ነው ብለን እንገምታለን። ሲያሻገር አካባቢው መንፈሳዊና ባህላዊ እሴቶች ጎልቶ የሚንጸባረቁበት ታሪካዊና መልክዓምድራዊ በረከቶች እየታደለ በመሆኑ ህዝባዊ ተጠቃሚነትን ለማረጋገጥ ምቹ ድል ይፈጥራል ተብለዋል። ፕሮጀክቱ ከጥር 27 2012 በፊት ተጠናቆ ለአገልግሎት ይውላል ተብሎ ይጠበቃል። ለአሜሪካ ድምጽ ሬዲዮ መስፍን አድራጌ ነኝ ከደሴ ነው የመረጠላችሁ። ይህንን ዜማ የዘሪቱ አድናቂ ነው የፕሮግራም አቀናባሪያችን። እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ታስተናግዳችሁ ያመሸው ጽዮን ግርማ ነበርኩ ከምሽት በነገው ጉዞ